አውሮፓና ጀርመን ባለፈው ሳምንት ሐሙስ የተካሄደው የብሪታንያ ምርጫ የብሪታንያ ወግ አጥባቂ ፓርቲ መሪና የሀገሪቱን ጠቅላይ ሚኒስትር ቴሬሳ ሜይን ያሸማቀቀ አብላጫ ድምፅ ያሳጣና የሰሜን አየርላንድ ፓርቲ ድጋፍ ጥገኛ እንዲሆኑ ያደረገ ነበረ። በምርጫው የፈለጉትን ውጤት ማግኘት ያልቻሉት ሜይ ከሰሜን አይርላንዱ ዴሞክራሲያዊ አንድነት ፓርቲ በምህፃሩ ዲዩፒ ጋር ተጣምረው መንግስት ለመመስረት እየተነጋገሩ ነው። ሜይ ባለፈው ሚያዝያ ወቅቱን ያልጠበቀ ምርጫ እንዲጠራ ያደረጉት ብሪታንያ ከአውሮጳ ኅብረት አባልነት የምትወጣበትን የብሬክዚትን ድርድር በተጠናከረ አቅም ለማካሄድ በማለት ነበረ። በአውሮፓ ለብሪታንያ የሚጠቅም የተሻለ ስምምነት ላይ መድረስ የሚችል ህዝብ እምነት የሚጥልበት ጠንካራና የተረጋጋ አመራር የማግኘት ጉዳይ ነው። ለብሬግዚት ፍላጎቱ ያለውና ወሳኝ የሆነውን እቅድም ያቀርብ። ሜይ ይህን ባሉበት ወቅት ፓርቲያቸው በምርጫው በርካታ መቀመጫዎችን ያገኛል፣ ተቀናቃኙ የሌበር ፓርቲ ደግሞ ተንኮታኩቶ ይወድቃል የሚል ነበረ ትንበያው። ይሁንና ውጤቱ የተገላቢጦች ነው የሆነው። ሜይ የተሻለ አቅም ያስገኝልኛል ባሉት በዚህ ምርጫ ፓርቲያቸው ቀድሞ ከነበረው መቀመጫ 12ቱን አጥቷል። ከ650ው የብሪታንያ ምክር ቤት መቀመጫ ፓርቲያቸው ያሸነፈው 318ቱን ነው። ውጤቱ ከሌሎቹ ፓርቲዎች የበለጠ ቢሆንም ፓርቲያቸውን ብቻውን መንግስት መመስረት አላስቻለውም። በብሪታንያ የምርጫ ሕግ አንድ ፓርቲ ብቻውን መንግስት ለመመስረት 326 መቀመጫዎችን ማግኘት አለበት። ይንኮታኮታል የተባለው ሌበር 30 ተጨማሪ መቀመጫዎችን በማሸነፍ በምክር ቤቱ የመቀመጫዎቹን ቁጥር ወደ 262 አሳድጓል። ብሔረተኛው የስኮትላንድ ፓርቲ መቀመጫዎች ደግሞ ወደ 35 ዝቅ ብለዋል። በአሁኑ ምርጫ ፓርቲው 21 መቀመጫዎችን አቷል። ፍጹም ካልተጠበቀው ከዚህ ምርጫ ውጤት በኋላ ሜይ የፈለጉትን ባያገኙም ሊገጥሟቸው የሚችሉ ፈተናዎችን ለመቋቋም ትግላቸውን አጠናክረው እንደሚቀጥሉ ነው ያሳወቁት። እንደ ብሪታንያ ልማድ ከንግስት ኤልሳቤጥ መንግስት የመመስረት ፈቃድ ካገኙ በኋላ ባሰሙት ንግግር ወቅቱን ላልጠበቀው ምርጫ ሰበብ ባደረጉት በብሬግዚት ድርድር መንግስታቸው የህዝቡን ፍላጎት እንደሚያሟላ ቃል ገብተዋል። ይህ መንግስት በአስር ቀናት ውስጥ በሚጀምረው በወሳኝ የብሬግዚት ንግግር ውስጥ ሀገሪቱን ይመራል። ብሪታንያን ከአውሮፓ ህብረት በማስወጣት የብሪታንያ ህዝብ ፍላጎትን ያሟላል። ተቺዎች እንደሚሉት ሜይ ምርጫው አስቀድሞ እንዲጠራ ያደረጉት በተቀናቃኛቸው በሌበር ፓርቲ ውስጥ ግጭት በተፈጠረበትና የሌበር ፓርቲ መሪ ጀርሚ ኮርቢን በህዝብ አስተያየት መመዘኛ ድጋፋቸው አንሷል በተባለበት አጋጣሚ በሚካሄድ ምርጫ ያለ አንዳች ችግር ለተጨማሪ አምስት ዓመታት የጠቅላይ ሚኒስትርነት ስልጣናቸውን ለማረጋገጥ ነበረ። ይሁንና በዚህ ምርጫ የሜ አላማ የተባለው አልሰመረም። ይልቁንም ድጋፍ የላቸውም የተባሉት የሌበሩ መሪ የተሻለና ያልተጠበቀ ውጤት በማስመዝገብ ባለድል ሆነዋል። በብሪታንያው የበርሚንግሃም ዩኒቨርሲቲ የታሪክ መምህር ማቲው ኮል ለዶችቬለ በሰጡት ቃለ ምልልስ ኮርቢንን ከዚህ ቀደም እያጣጥሉ የነበሩት የፓርቲያቸው አባላት ሳይቀሩ አሁን ቀድሞ ይሰነዝሩባቸው የነበረውን ነቀፌታ ስህተት ነበር እያሉ ነው። ኮርቢን በምርጫ ውጤት ተሸንፏል። በብዙ መንገድ ሲታይ ግን አሸናፊው እሳቸው ናቸው። በፓርቲያቸው ውስጥ የሚቃወሟቸውን ተጠያቂ ማድረግ አቁሟል። አጥብቀው ይተቿቸው ለነበሩ ጄስ ፊሊፕስ ወይም ጃክ ትሮሜን ለመሳሰሉ የፓርቲያቸው አባላት አሁን የሌበር ፓርቲ መልእክት እየሰራ ነው። አንዳንዶቹ ኮርቢን እጅግ በጣም ጥሩ ዘመቻ እንዳካሄዱ እነሱ ግን በተሳሳተ መንገድ ይረዷቸው እንደነበር በግልጽ ኮርቢን ከሜ በተለየ ከሁሉ አስቀድሞ ህዝብን አሰልችቷል ያሉትን ቁጠባ ለማስቀረት ነበረ ቃል የገቡት። ከዚህ ሌላ ለሁሉም በዩኒቨርስቲዎች ትምህርት በነፃ እንዲሰጥ ለማድረግ የህፃናት የጤና እንክብካቤም ያለ ክፍያ ለጤና በቢሊዮኖች የሚቆጠር ገንዘብ ወጪ እንዲደረግ ቃል ገብተዋል። እነዚህና ሌሎችም ኮርቢ ቃል የገቡባቸው ጉዳዮች ብዙ መራጮች ማግኘት እንዳስቻሏቸው ይታመናል። በአንጻሩ የመይመርህ ላዛውንቶች እንክብካቤ ከሚወጣው ገንዘብ ቤተሰቦች አብዛኛውን እንዲሸፍኑ፣ እንዲሁም መንግስት ከሚሰጣቸው ድጎማዎች የተወሰኑት እንዲቆሙ የሚጠይቅ መሆኑ በርካታ ድምጾችን ለማጣታቸው ምክንያት ተደርጎ ተወስዷል። ለጥቂቶች ሳይሆን ለብዙዎች የሚል የምርጫ ዘመቻ መርህ የነበራቸው ጀርሚ ኮርቢን በምርጫ ዘመቻ ወቅት ሁለት የሽብር ጥቃቶች ከደረሱ በኋላ መዘው ያወጡት የሜይ የቀደመ ውሳኔ በውጤቱ ላይ ተጽዕኖ እንዳሳደረም ይገመታል። ሜይ ቀድሞ በሀገር ውስጥ ጉዳይ ሚኒስትርነት ባገለገሉበት በስድስት ዓመታት የፖሊሶች ቁጥር እንዲቀንስ ማድረጋቸውን ኮርቢ በዘመቻው ወቅት ካነሱ በኋላ ትኩረቱ ወደ ሀገሪቱ የጸጥታ ጉዳዮች እንዲሆን አድርጎት ነበረ። ኮርቢ ከምርጫው በኋላ ደግሞ ሜይ ከስልጣን መልቀቅ አለባቸው ብለዋል። ጠቅላይ ሚኒስትሯ ምርጫ የጠሩት ስልጣን ፈልገው ነበር። ያገኙት ግን የወግ አጥባቂዎችን መቀመጫዎች ማጣት፣ ድምጾችን ማጣት፣ ድጋፍና የመታመኛ ድምፅ ማጣት ነው። ይህ በእርግጥ እኔ እንዳሰብኩት ከስልጣን ለመውረድ በቂ ነው። ሜይ ስልጣን እንዲለቁ የጠየቁት ተቀናቃኛቸው ኮርቢ ብቻ አይደሉም። ከፓርቲያቸው አባላትም አንዳንዶቹ ተመሳሳይ ጥያቄ አንስተዋል። አና ሶብሪ የቀድሞ ሚኒስትር እና ብሪታንያ በአውሮፓ ህብረት አባልነት እንድትቆይ ዘመቻ ያካሄዱ የነበሩ ወግ አጥባቂ ፖለቲከኛ ናቸው። በእሳቸው አስተያየት የሕዝቡን ስሜት አያዳምጡም፣ ከሰዎች ጋርም አይቀራረቡም የሚሏቸው ሜይ መነሳት አለባቸው። ለረዥም ጊዜ እንዴት ሊቀጥሉ እንደሚችሉ አይታየኝም። ያሳዝናል፣ ግን መነሳት ያለባቸው ይመስለኛል። ሆኖም መረጋጋት ያስፈልገናል። ይበልጥ ግልጽ መሆን፣ ህዝቡንም ማዳመጥ አለባቸው። በምክር ቤት ውስጥ በአግባቡ ሊወክሉን ይገባል። እነዚህን ካደረጉ ስልጣን የሚለቁበትን መንገድ ያመቻቻሉ። ከዚያ በኋላ አዲስ ጠቅላይ ሚኒስትር ይኖረናል። ከብሪታንያው ምርጫ ውጤት በኋላ ዶቼ ቬለ አስተያየታቸውን የጠየቃቸው ድምፅ የሰጡ ዜጎች ሜይ አብላጫ ድምፅ ባለማግኘታቸው በእጅጉ አዝነዋል። ከመካከላቸው እኚህ ድምፅ ሰጪ ከምንም በላይ ለምርጫው የጠፋው ገንዘብና ጊዜ ይቆጫቸዋል። ለሌላ ውጤታማ ነገር ሊውል የሚችል ብዙ የቀረጥ ከፋይ ገንዘብና አስተዳደራዊ ጥረት እንዲሁም የሁለት ወራት ጊዜ አባክንናል። በዚህ ጊዜ ለቴሬሳ ሜይ ምኞት ሳይሆን ለብሬግዚት ማቀድ እንችል ነበር። ከቀናት በኋላ የብሬክዚት ድርድር ይጀመራል። አሁን የእኛ አቋም በጣም ተዳክሟል። ሜይ በአገሪቱ ላይ ይህን አድርጓል እጣፍንታል። ሀብታችንን ለአጠራጣሪ ሁኔታ ዳርገውታል። ለእኚህ አስተያየት ሰጪ ደግሞ ሜይ መቅደም የነበረበትን ባለማስቀደማቸው ስህተት ሰርተዋል። በእርግጥ ይህ ምስቅልቅል ያለ ነገር ነው። አዝናለው ሜይ ብሬግዚትን በይፋ ማንቀሳቀስ ከመጀመራቸው በፊት ነበር ይህን ምርጫ ማካሄድ የነበረባቸው። ለእኚህ እኛው ብሪታንያዊ ደግሞ ውጤቱ አሳፋሪ ነው። ወሳኝ የሆነው ብሬግዚት እየተቃረበ በመጣበት ወቅት እዚህ ደረጃ ላይ መድረሳችን አሳፋሪ ነው። የፖለቲካ ተንታኞች ደግሞ ሜይ በስልጣን የመቆየት እድላቸው የተመናመነ መሆኑን ነው የሚናገሩት። ፕሮፌሰር ጌርሃርድ ዳነማን በበርሊኑ የሁምቦልት ዩኒቨርሲቲ የብሪታንያ የኢኮኖሚና የፖለቲካ ጉዳዮች ማዕከል ኃላፊ ናቸው። በእሳቸው አስተያየት ሜይ ከአሁን በኋላ በስልጣን ላይ መቆየቱ እጅግ አዳጋች ይሆንባቸዋል። ከስልጣን መውረዳቸውም አይቀርምይህ የማይቀር ነው። ቴሬሳ ሜይ ከዚህ በኋላ ጠቅላይ ሚኒስትር ሆነው ለመቀጠል በጣም በጣም አስቸጋሪ ነው የሚሆንባቸው። ምንም እንኳን ሜይ ከስልጣን እንዲወርዱ ከየአቅጣጫው ግፊት ቢደረግባቸውም ስልጣን ለመልቀቅ ዝግጁ አይመስሉም። ትናንት በብሪታንያ ፓርላማ ለተወከሉ የፓርቲያቸው አባላት ባሰሙት ንግግር እዚህ ችግር ውስጥ የከተትኳችሁ እኔ ነኝ፣ ከችግሩ የማወጣችሁም እኔው ነኝ ሲሉ ቃል ገብተውላቸዋል። ጥያቄው ግን የድርድር አቅማቸው ተዳክሟል የተባለው ሜይ ወደፊት ኃላፊነታቸውን እንዴት ሊወጡ ይችላሉ የሚለው ነው። አብረን የምናየው ይሆናል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።